ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፍሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ በምሽቱ ዝግጅት ኢትዮጵያ በኤርትራና ጅቡቲ መካከል ሰላም ለማስፈን እንደምትሰራ አስታውቃለች። በሌላ ዜና ደግሞ በኢትዮጵያ ሶማሌና ኦሮሚያ ክልል የተከሰቱ ግጭቶች ቢያንስ በአንድ ዓመት ጊዜ ውስጥ ለ700 ሰዎች ሕይወት መጥፋትና ለሌሎች የመብት ጥሰቶችና መፈናቀሎች ምክንያት መሆኑን የሰብአዊ መብት ድርጅቱ ሰመጉ አስታወቀ። ወደ አንድ ሚሊዮን የሚጠጉ ዜጎች ከአካባቢው ተፈናቅለዋል። በአስከፊ ሁኔታም አስገድዶ መድፈር ሁሉ የተገኘበት ነው። ይሄ ምርመራ ከፍተኛ መጠን ያለው ነው። ከ25 በላይ ሴቶች አስገድዶ መድፈር ተፈጽሞባቸዋል በሁለቱም ወገን። ይሄ እስከዛሬ ሰመጉ ካገኛቸው ምርመራዎች ሁሉ እጅግ ከፍተኛውና የከፋው ነው። ከዛም በላይ በጥይት የቆሰሉ፣ አካላዊ ድብደባ የተፈጸመባቸውም በመቶዎች የሚቆጠሩ ዜጎች አሉ። የደረሱበት የማይታወቁም በሌላኛው ዘገባችን በሊቢያ የሚገኘው ከ1500 የሚበልጡ ኢትዮጵያውያንና ኤርትራውያን ይዞታቸው የከፋና አንዳንድ ስደተኞችም ለባርነት መሸጥ ጀምረዋል የሚል ስጋት እንዳላቸው ተናገሩ። በዱላ እየተጨፈጨፉ እየሞቱት ሀያ ሰዎች ከዛ ተወስደዋል። ከሳሬ ሲካም እንደዛ ሁለት ሞቶ የት እንደገቡ አይታወቅም። ልክኛ በቃ አሁን እንደ ሰው አይደለም። በቃ ልክ እንደ እነሱም ያሁን እኛ እንደ እንስሳ ነው። ሲሰድቡን ራሱ እንኳን በእንስሳ ነው፣ እናንተ እንስሶች እያሉ ነው የሚሰዱ። እየደበደቡ እየሰለፉ እየጮን ሀያ አራት ሰዓትና ለቅሶ ነው የምናድረው። በቃ መጽናና እንኳን ተሳይለም ብንመለስ በጣም ነው ደስ የሚለን። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት ሰኔ 16 ቀን 2010 ዓ ም በአዲስ አበባ መስቀል አደባባይ በተዘጋጀ ሰልፍ ላይ ቦምብ በማፈንዳት ከተጠረጠሩ ግለሰቦች መካከል በአምስቱ ላይ ክስ ሊመሰረት መሆኑ ተገለጸ። አብዲሳ ቀነኔ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ሕይወት ገዳና ባህሩ ቶላ በተባሉት ተጠርጣሪዎች ላይ መርማሪ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ሕግ ማስረከባቸውም መንግስታዊ ዜና ማሰራጫ ፋና ዘግቧል። አቃቢ ሕግ ፍርድ ቤቱ ክሱን ለመመስረት የ15 ቀን ጊዜ እንዲሰጣቸው ያቀረቡትን ጥያቄ ተቀብሏል። የተጠርጣሪዎቹን የዋስ መብት ጥያቄ ውድቅ አድርጎ በማረፊያ ቤት እንዲቆዩ አዟል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባው የድጋፍ ሰልፍ ላይ ንግግር አድርገው እንዳበቁ በደረሰው ፍንዳታ ሁለት ሰዎች ሲገደሉ ከ150 የሚበልጡ ሌሎች መቁሰላቸው አይዘነጋም። የተባበሩት መንግሥታት ድርጅት የየመን ልዩ ተወካይ የሀገሪቱ ተፋላሚ ወገኖች የሰላም ድርድር ለማድረግ በሚያስችል ማቅ ማቀፍ በሚመለከት ጄኔቫ ላይ እንዲነጋገሩ ሊጋብዟቸው አቅደዋል። ማርቲን ግሪፌት ከመንግስታቱ ድርጅት የጸጥታ ምክር ቤት ጋር ባደረጉት ገለጻ የየመኑ ጦርነት ለማስቆም የሚያስችል የፖለቲካ መፍትሄ አለ ብለዋል። የዓለም ሀያላን ተዋጊዎቹ ወገኖች የሰላም ድርድር እንዲጀምሩ በአዲስ መልክ ግፊት እንዲያደርጉም ልዩ ልዑኩ ተማጽነዋል። እሳቸው ትላንት ገለጻውን ከመስጠታቸው በፊት ከጥቂት ሰዓታት ቀደም ብሎ በሳውዲ የሚመራው ጥምረት የየመኗ ሁዴዳ ከተማ የአየር ድብደባ አካሂዶ ቢያንስ 28 ሰው ገድሎ ሰባ ሰዎችን አቁስሏል። በስተ መጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ገቢ ንግድን አስመልክቶ የሚሰነዝረውን ዛቻ ተግባራዊ ካደረገ እኔም ከዩናይትድ ስቴትስ የሚመጣ ስድሳ ቢሊዮን ዶላር የሚገመት ገቢ ንግድ ላይ ቀረጥ አስከፍላት አለው፣ ስትል ቻይና አስጠነቀቀች። ቻይና ማስጠንቀቂያውን የሰጠችው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አርብ ሲንጋፖር ውስጥ የቻይናን የመንግሥት አማካሪና የውጭ ጉዳይ ሚኒስትር ዋንግ ዩን ካነጋገሩ ከጥቂት ጊዜ በኋላ መሆኑ ታውቋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማእግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦውንደሪስ ቱጌዘር። በኢትዮጵያ ኦሮሚያና ሶማሌ ክልል አጎራባች አካባቢዎች የተቀሰቀሱ ግጭቶች በአንድ ዓመት ጊዜ ውስጥ ከሰባት መቶ በላይ ሰዎችን ህይወት ማጥፋታቸውንና በሚሊዮን የሚቆጠሩን ማፈናቀሉን ሰመጉ የሰብአዊ መብት ጉባኤ ባወጣው ዘገባ በትናንትናው ዕለት አስታውቋል። መለስካቸው አመሀ የጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ አልኳል። መቶ አርባ አራተኛው የሰብአዊ መብቶች ጉባኤ ሰመጉ የቀድሞው ኢሰመጉ ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ልዩ መግለጫ ያተኮረው በኢትዮጵያ ሶማሌና በኦሮሚያ ክልል በተለያዩ ዞኖች በተፈጸሙ የሰብአዊ መብቶች ጥሰት ላይ ነው። በሁለቱ ክልሎች አዋሳኝ ስፍራዎች በተቀሰቀሱ ግጭቶች ያያለ የሰዎች ህይወት መጥፋቱ፣ ብዙዎቹ የአካል ጉዳት እንደደረሰባቸው፣ ቁጥሩ እጅግ ከፍ ያለ ህዝብ ከኖረበት ቀየው እንደተፈናቀለ፣ መንግስትን ጨምሮ የተለያዩ አካላት መረጃዎችን ሲያወጡ ነበሩ። የሰመጉ ጽህፈት ቤት ተጠባባቂ ዲሬክተር አቶ ብንያም አባተ ዛሬ ለቪኦኤ እንደተናገሩት ከሆነ ይህ የከፋ ግጭት ከመከሰቱ ከአንድ ዓመት በፊት ሊከሰት የሚችለውን አስፈሪ ሁናቴ በመገምገም ጋዜጣዊ መግለጫ ሰጥተው እንደነበረ ያስታውሳሉ። ግጭቱ ያስከተለውን ጉዳት ሙሉ ለሙሉ ማወቅ እንዳልቻለ በልዩ መግለጫ ያተተው ሰመጉ በውሱ የምርመራ ሂደት ደርሷል ያለውን ጥፋት በዝርዝር ከነማስረጃዎቹ አውጥቷል አቶ ብንያም አባተ ይህን በተመለከተ ለቪኦኤ እንዲህ ብለዋል። በእኛ የምርመራ ያገኘ ነው። በአጠቃላይ ከ700 በላይ ዜጎች በተጠቀሰው ጊዜ ውስጥ ከታህሳስ 2009 እስከ ታህሳስ 2010 ባለው ጊዜ ውስጥ ብቻ ከ700 በላይ ዜጎች ህይወታቸውን አጥተዋል። በእርግጥ ይህ ቁጥር እንዳለን መረጃ እጃችን ላይ እንዳለን መረጃ ከዚህ የከፋ እንደሆነ ያመለከታሉ እጃችን ላይ ያሉ መረጃዎች ነገር ግን ሰመጉ ከተለያዩ ምንጮች በበቂ መረጃ አሰባስቦ አደራጅተው ያገኘው ይህንን ያህል ከሰባት መቶ በላይ ዜጎች ህይወታቸውን እንዳጡ የሚያመለክቱ ናቸው። ሌሎች የሰብአዊ መብቶች ጥሰት በተመለከተም ዳይሬክተሩ በዝርዝር አብራርተዋል። ከዚህም በተጨማሪ በርካታ ዜጎች ወደ አንድ ሚሊዮን የሚጠጉ ዜጎች ከአካባቢው ተፈናቅለዋል። በአስከፊ ሁኔታም አስገድዶ መድፈር ሁሉ የተገኘበት ነው። ይሄ ምርመራ ከፍተኛ መጠን ያለው ነው። ከ25 በላይ ሴቶች አስገድዶ መድፈር ተፈጽሞባቸዋል። በሁለቱም ወገን ይሄ እስከዛሬ ሰመጉ ካገኛቸው ምርመራዎች ሁሉ እጅግ ከፍተኛውና የከፋው ነው። ከዛም በላይ በጥይት የቆሰሉ፣ አካላዊ ድብደባ የተፈጸመባቸውም በመቶች የሚቆጠሩ ዜጎች አሉ። የደረሱበት የማይታወቁም ዜጎች አሉ። በሁለቱ ክልሎች አዋሳኝ ስፍራዎች ግጭቶች ሲቀሰቀሱ የቆዩ እንደነበረ የታወቀ ነው። የቪኦኤ ዘጋቢዎችም በአንዳንድ ስፍራዎች የተከሰቱ ግጭቶችንና የደረሱ ጉዳቶችን በመመልከት የተለያዩ ዘገባዎችን አቅርበዋል። በተለይ ከአንድ ዓመት በፊት የተፈጠረው ግጭት ግን እጅግ ግዙፍና ሰፊ ጉዳትም ያስከተለ ለመሆኑ የሚያነጋግር አይደለም። ይሁንና ሰብአዊ መብቶች ጉባኤ የመብቶችን ጥሰት መርምሮ ይፋ በማድረግ ረገድ ዘግይቷል የሚል ወቀሳ ከየአቅጣጫዎች ይሰነዝራል። አቶ ቢንያምን ለምን ዘገያችሁ ብያቸው ነበረ። ሪፖርቱን ማጠናቀር ከጀመርን ረዥም ጊዜ ነው የወሰደው። በታሳስ ወር ሁለት ጊዜ ወደ አካባቢዎች ባለሞቻችንን በመላክ የመስክ ምርመራዎችን ለማካሄድ ሞክረናል። ግን ከዛ ወዲህ የሪፖርቱን አጠናቅነን በጨረስንበት ጊዜም የአስቸኳይ ጊዜ አዋጅ ታውጆ ስለነበረ አስቸኳይ ጊዜ አዋጁም ከገደባቸው ተግባራት አንደኛው እንደዚህ አይነት መሰል ነገሮችን ማውጣት ስለነበረ ሪፖርቱን ለመልቀቅ አልቻልም። ይህ አንደኛው ምክንያት ነው። ከዛ በተጨማሪ ግን ሁሉንም ወገን በኩል ያካተተ ይሆን ዘንድ ለሁለቱም ክልል መንግስታት በክልሎቻቸው የደረሱትን የሰብአዊ መብት ጥሰቶች የሚመለከት መረጃዎች እንዲሰጡን ጥያቄዎችን አቅርበናል። በጥያቄው መሰረት የኢትዮ ሶማሌ ብሔራዊ ክልላዊ መንግስት የፖሊስ ኮሚሽን በክልሉ ደርሷል ያለውን የጥቃት መጠን የሚያሳይ ሰነድ ሰጥቶናል። በአንጻሩ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ጽሕፈት ቤት ሶስት ጊዜ ያህል ደብዳቤዎችን ልከናል። ጥያቄዎችን መረጃ እንዲሰጡን በአካል ተመላልሰን ጠይቀናል። በስልክም ተከታትለናል። ብን መታው ልዩ መግለጫው በሚወጣበት ቀንም ራሱ ከመልቀቃችን በፊት ጥያቄዎችን አድርገናል። ይሁን እንጂ ከኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽሕፈት ቤት እየጠየቅነው መረጃ ልናገኝ አልቻለም። ስለዚህ በቂ መረጃ አለማግኘታችን ሌላኛው ዋነኛ ምክንያት ነው። ሰመጉ በዚህ ባለ 53 ገጽ ልዩ መግለጫ ማጠቃለያ ላይ ጉዳት ለደረሰባቸው ዜጎች ተገቢው ካሳ እንዲከፈላቸው ያሳስባል። ከሕግ አግባብ ውጪ በዜጎች ሕይወትና አካል ላይ ጥቃትና ጉዳት የፈጸሙና ያስፈጸሙ የመንግሥት አካላትም መንግሥት ለሕግ በማቅረብ ተጠያቂ እንዲያደርጋቸው ጥሪ አቅርቧል። የቀድሞው ኢሰመጉም ሆነ የዛሬው ሰመጉ ደጋግሞ እንደሚለው መንግሥት ላለፉት አያሌ ዓመታት ይህንን ጥሪ ቢያንስ በቀጥታ ተቀብሎ ተግባራዊ ያደረገበት ጊዜ የለም። አሁንስ የተለየ ነገር ይጠበቃል? አቶ ብንያም አባተ በእርግጥ አሁን በቅርቡ በሀገሪቱ እየታየ ያለው በተለይ ከአዲሱ ጠቅላይ ሚኒስትር ወደ ስልጣን መምጣት በኋላ የተሻለ ለሕዝብ ጥያቄዎች መልስ የመስጠት አዝማሚያዎች አሉ። ይህ ሪፖርት ትልቅ ነው። የደረሰው የሰብአዊ መብት ጥሰት እጅግ ጥልቅና ሰፊ ነው። ስለዚህ ሪፖርታችንም በጊዜው ምላሹን ያገኛል ብለን እናስባለን። እንደሚታወቀው የሰብአዊ መብቶችን የመጠበቅ የማስጠበቅ እና የማክበር ቀዳሚ ኃላፊነት የሚጣለው መንግስት ላይ ነው። ስለዚህ ይሄ ልዩ መግለጫውም የሰመጉ ልዩ መግለጫዎችም በቀዳሚነት እንዲደርሱ ታርጌት የሚያደርጉት የመንግስት አካላት ነው መንግስትን ነው። ስለዚህ መንግስት ይህንን መግለጫ ትኩረት ሰጥቶት እየደረሰ ያለውን የሰብአዊ መብት ጥሰት በራሱ መንገድም አጣርቶ መፍትሄ እንደሚሰጥ እንጠብቃለን። በጣም አመሰግናለሁ። አቶ ብንያም ስለተብረው እኔም አመሰግናለሁ። የጋቢና ጉዟችን ይቀጥላል። ማምሻውን ወደ ደረሰን ዜና ይሆናል የምናልፈው። ኢትዮጵያ በኤርትራና በጅቡቲ መካከል ሰላም ለማስፈን እንደምትሰራ አስታውቃለች። ዘጋቢያችን እስክንድር ፍሬው በ በአዲስ አበባ የመንግስቱ መግለጫ ተከታትሏል። ከኤርትራ ጋር እየተፈጠረ ያለው ሰላም ትሩፋት ለሌሎችም ጎረቤት ሀገራት እንዲተርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎት ነው። ይህ በተለያዩ አጋጣሚዎች ተገልጿል። ከኤርትራው ፕሬዝዳንት ኢሳይያስ አፈወርቂ ጋር የፈጠሩት ሰላምና የመሰረቱት የግል ግንኙነት ከጅቡቲው እስማኤል ጊሌ ጋር የዘለቀው መልካም ወዳጅነት ደግሞ ለሌላ የሰላም ስምምነት በር ሊከፍት የተዘጋጀ ይመስላል። በድንበር ይገባኛል ጥያቄ የሚወዛገቡት የጅቡቲና የኤርትራ መሪዎች አሁን ካለው ተጨባጭ ሁኔታ አንጻር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ የሚባል ግንኙነት አላቸው። እናም ኢትዮጵያ ይህንን ጥሩ ግንኙነት በመጠቀም በኤርትራና በጅቡቲ መካከል የሽምግልና ሚና ለመጫወት ዝግጁ መሆኗ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ይህንኑ ነው ለአሜሪካ ድምፅ ያብራሩት። እንግዲህ በኢትዮጵያ መንግስት በኩል ያለው አቋም ከኤርትራ ጋር ያለው ችግር መፈታት ከሁለቱ ሀገሮች ባለፈ ለአካባቢው ሀገሮችም ትልቅ ትርጉም አለው፣ ጠቀሜታው የጎላ ነው። ከኤርትራ ጋር የመቀራረብ ወዳጅነት የመመስረት በህዝቦች መካከል አዲስ የቤተሰብነት ግንኙነት የሚመሰረተው ማንንም ሀገር ለመነጠል የትኛውንም ሀገር ለመንቀፍ ወይም ጥግ ለማስያዝ የሚደረግ እርምጃ አይደለም። ከኢትዮጵያ ብሔራዊ ደህንነትም ጥቅም አንጻር አስፈላጊ ስለሆነ፣ ጅቡቲ ደግሞ በጣም ወዳጅ ሀገር ናት፣ በጣም ጎረቤት ሀገር ናት፣ በጣም ወዳጅ ህዝብ ነው። ከኤርትራ ጋር ያለው ችግር እንዲፈታ ኢትዮጵያ በአፍሪካ ቀን እንዳለች ትልቅ ሀገር ትልቅ ህዝብ ኃላፊነትም አለባት። ባህል በዚህ መንፈስ እንቅስቃሴ ታደርጋለች። በኢትዮጵያ በኩል የኤርትራና የጅቡቲ ችግር እንዲፈታ የሰላሙ ቱርፋት ለእነሱም እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለን። ከዚህ አንጻር የተጀመሩ ተግባራዊ እንቅስቃሴዎች አሉ ይችላሉ ለሸምጋይነት ሚና ለመጫወት ፍላጎት አለ ብለውኛል። እንግዲህ በኢትዮጵያ መንግስት በኩል ይሄ ፍላጎት በመሪዎቻችን በኩል ተገልጿል። ዝርዝር ጉዳዮቹን አሁን አስተያየት መስጠት አልችልም። ከኤርትራ ጋር እየተፈጠረ ያለው ሰላም ለኢትዮጵያ ተጨማሪ የወደብ አማራጭ የሚከፍትና አሰብን የመጠቀም እድል የሚያመቻች ነው። ኢትዮጵያ ለውጭና ለገቢ ንግዷ በዋነኛነት የጅቡቲን ወደብ ስትጠቀም መቆየቷም ይታወሳል። ቃል አቀባዩ አቶ መለስ እንደሚሉት ታዲያ ከኤርትራ ጋር እየተሻሻለ ያለው ግንኙነት ሊያስገኝ የሚችለው የወደብ አማራጭ በጅቡቲ በኩል የፈጠረው ቅሬታ የለም። የጅቡቲ ወደብም የኢትዮጵያ ዋነኛ የወደብ አማራጭ ሆኖ እንደሚቀጥል ነው ቃል አቀባዩ የተናገሩት። ኢትዮጵያ በጣም ትልቅ ሀገር ነው ትልቅ ሀገር ናት። ሰፊ መልክዓ ምድር አለ። የአሰብ ወደብ የሚቀርብባቸው ቦታዎች አሉ፣ የጅቡቲ ወደብ የሚቀርብባቸው አሉ። ይሄን አንድ ማስተካከል ያስፈልጋል። ሁለተኛ ሀገሪቱ ውስጥ ካለው በጣም ሰፊ የኢኮኖሚ ግስጋሴ ና እድገት አንጻር ተጨማሪ ወደብ አማራጮችን እንፈልጋለን። የወደብ አማራጭ ሲፈልግ። የላሙ ፕሮጀክት ሲጠናቀቅ የሞምባሳ ወደብን በዋነኛነት ለደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች መጠቀም ያስፈልገናል። የፖርት ሱዳን በተመለከተ ለሰሜንና ሰሜን ምዕራብ አካባቢ እየተጠቀምን ነው። የጅቡቲ ወደብ ዋነኛ የወደብ አማራጫችን ሆኖ ይቀጥላል። ሰፊ ገንዘብ አፍሰንበታል። አሰብን መጠቀም ቢጀመርም አሰብን ወደብን መጠቀም ቢጀመርም ወደ 12 ቢሊዮን የሚያወጣ የመሰረተ ልማት ግንባታ ተካሂዷል። የባቡር የመንገድ ወደብ አማራጮችን የመፈለግ ጉዳይ የአሰብ ወደብ ሲመጣ ተጨማሪ ወደብ አማራጭ ይሆናል። ይሄ የኢኮኖሚ ግስጋሴ በዚሁ ከቀጠል ተጨማሪ ወደብ የማያስፈልገን ምንም ምክንያት የለምና በጅቡቲ በኩል ይሄ መረዳት ይሆናል ስለዚህ፣ የተገለጸ ቅሬታ የለም፣ በይፋ ማለት ነው ቅሬታ የላቸው። በኢትዮጵያና በኤርትራ መካከል እየተሻሻለ የመጣው ግንኙነት አሜሪካን ጨምሮ ከተለያዩ ሀገራት አዎንታዊ አስተያየት እያስከተለ መሆኑንም የውጭ ጉዳይ ሚኒስቴር ቃል አቀባይ ጠቅሰዋል። በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዋሽንግተን የተነጋገሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ይህንኑ ማንጸባረቃቸውንም ጠቁመዋል። ክቡር ጠቅላይ ሚኒስትሩ ዋሽንግተን በነበራቸው ቆይታ ከኢትዮጵያውያን ጋር ከመገናኘት በተጨማሪ ከአሜሪካ መንግስት አስተዳደር ምክትል ፕሬዝደንት ማይክ ፔንስ ጋር ተገናኝተው ከአንድ ሰዓት የበለጠ ፍሬያማ በወዳጅነት የተመሰረተ ውይይት አካሂዷል። የውይይቶቹ ትኩረቶች በኢትዮጵያና ና አሜሪካ መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያ ያለው ወቅታዊ ሁኔታ፣ እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ነው። ከኢትዮጵያና አሜሪካ ግንኙነት አንጻር ይሄ ከ100 ዓመት በላይ የዘለቀው ግንኙነት የበለጠ እንዲተናከር የአሜሪካ ፍላጎት መሆኑን በክቡር ጠቅላይ ሚኒስትሩ የኃላፊነት ጊዜም በእነሱ በኩል ይሄው ግንኙነት ወደ ላቀ ደረጃ እንዲደርስ ፍላጎት እንዳላቸው ገልጸዋል። በ120 ቀናት ውስጥ ኢትዮጵያ ውስጥ የተከናወኑ ዘርፈ ብዙ ስራዎች አሉ። በተለይም የማሻሻያ እርምጃዎች አሉ። የፖለቲካ ምህዳሩን ለማስፋት የተካሄዱ እንቅስቃሴዎች አሉ። በኢትዮጵያውያን ዘንድ የአንድነት፣ የቅርባይነት የመተባበር ስራ እየተሰራ ነው። ጠቅላይ ሚኒስትሩ በአካባቢው ሀገሮችና በመላው ሀገሪቱ ጉብኝት በማድረግ የኢትዮጵያ መንግስትን አቋም፣ ፍላጎትና ራዕይ በሚገባ ለማስረዳት ችለዋል። ይሄ በአሜሪካ በኩል በጥሩ ጎኑ የሚታይ ሊበረታታ የሚገባው እርምጃ እንደሆነ ምክትል ፕሬዚደንት ማይክ ለክቡር ጠቅላይ ሚኒስትሩ ገልጸውላቸዋል። ሌላኛው እንግዲህ በአፍሪካ ቀንድ ውስጥ እና በአጠቃላይም በአፍሪካ ትልቅ የሰላም ስኬት ተደርጎ እየተጠቀሰ ያለው በኢትዮጵያና ኤርትራ መካከል ያለው መቀራረብ፣ ወዳጅነት እሱ ነው። በዚህ በኩል ጠቅላይ ሚኒስትሩ ከባለ ሲመታቸው ቀን ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ላሳዩት ድፍረት የተሞላበት ቅንነት የተሞላበት ቆራጥ ውሳኔ ሙገሳቸውን ገልጸውላቸዋል። በኢትዮጵያና ኤርትራ መካከል ያለው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድ ሰላም ትልቅ ትርጉም እንዳለው አስተዋጽኦ እንዳለው የሁለቱ ሀገሮች ስትራቴጂካዊ የጸጥታና ሰላም ደህንነት ጥቅም እንደሚያስከብር የገለጹበት ስብሰባ ነው የነበረው። በአጠቃላይ በክቡር ጠቅላይ ሚኒስትሩና ምክትል ፕሬዚደንት ማይክ ፔንስ መካከል የተካሄደው በጣም ፍሬያማ፣ ወዳጅነት የተሞላበት የሁለቱ አገሮች የጋራ ጥቅም የተረጋገጠበት ነው ብሎ ማለት ይቻላል። በአገር ውስጥና በውጭ ያለው ሲኖዶስ በሚል ለሁለት ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድነት እንድትመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ አድርገዋል። የማስታረቅ ጥረታቸውን ወደ ኤርትራም በማሸጋገር በዚያ ባለችው የኦርቶዶክስ ቤተ ክርስቲያን ውስጥ የተፈጠረው ልዩነት ለመፍታት እንደሚሰሩ መግለጻቸውም ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ምሽቱ የመጨረሻው ዘገባችን ይሆናል። የምናልፈው በሊቢያ የሚገኙ ከ1500 የሚበልጡ ኢትዮጵያውያንና ኤርትራውያን ይዞታቸው የከፋ መሆኑን ከምግብ ከውሃ እጥረት በተጨማሪ በበሽታ እየተሰቃዩ እንደሆነ በመግለጽ ላይ ይገኛሉ። አንዳንድ ስደተኞችም ለባርነት ለመሸጥ ጀምረዋል የሚል ስጋት እንዳላቸው ተናግረዋል። መስታወት አራጋው ስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች። ስደተኞቹ በድብቅ ወደ መጠለያው ባስገቧት ስልክ እንደገለጹልን ከምግብ ማጣት ጀምሮ በመጠለያው ጥበት መተፋፈግ ምክንያት ለተላላፊ በሽታ ተጋልጠዋል። በሊቢያኑ የጥበቃ ሰራተኞች ከፍተኛ ድብደባም ይደርስባቸዋል። በርካቶቹ ኢትዮጵያውያንና ኤርትራውያን ስደተኞች በሊቢያ ከአንድ ዓመት ከመንፈቅ በላይ በህገወጥ ስደተኛ አዘዋዋሪዎች እጅና ከዚያም ሲተርፉ በዩኤንኤችሲአር የተለያዩ መጠለያዎች በስቃይ ኖረዋል ሁሉም ስደተኞች ሜዲትራንያንን አቋርጠው ወደ አውሮፓ ሀገራት የመድረስ ተስፋን ሰንቀዋል። ተስፋ በጣሉበት በዩኤንኤችሲአር የስደተኛ ጣቢያ ያለምንም መፍትሄ ቆይተናል። ለባርነት ላለመሸጣናል ላለመሸጣችንም ዋስትና የለንም ሲሉ ይናገራሉ። ደሳለኝ እንደ ሌሎቹ ስደተኞች አስከፊውን መንገድ አልፎ የሊቢያ የባህር በር አቅራቢያ ወደ ሆነችው ሴብራታ ቢደርስም በዩኤንኤችሲአር አማካኝነት አልፈዋለው ያለው መንገድ እንዳሰበው እንዳልሆነና ተስፋ እየቆረጠ እንደሆነ ይናገራል። የሚያሳዝን ሊገርሚሽ፣ የሚያሳዝን ወደዛ ቢኒሳር መምጣት ህይወትን ከፍለናል። ይወት ስንት ችግርን አይተናል፣ ስንት ተጫና ጭንቀት አሳልፈናል። ግን ውጤቱ ያም የከፋ መጣ የከፋ የመጣ ነው። ምክንያቱም አሁንም ወዴት እንደምንሄድ ምን እንደምንሆን አናውቅም። በቃ የሚገርመው የንዛሩ በሊቢያ ታዛብ ነው ወይስ የሰው እርዳታ ጠባቂ አይታወቅም፣ አላወቅንም። ምክንያቱም ለእኛ የሚያደርግልን ምንም ደገፍ አላየንም። አሁን በዱላ እየተጨፈጨፉ እየሞቱት ሀያ ሰዎች ከዛ ተወስደዋል። ከሳሪ ሲካም እንደዛ ሁለት መቶ የት እንደገቡ አይታወቅም። አሁን የእኛ ሕይወት ወዴት እንደሆነ ምን እንደሚያጋጥመን በቃ ጭራሽ ተስፋ የለውም። አይ መሞታችን የማይቀር እየሆነ እየመጣ ነው። ሞት ሸዊት አዲስ በመጠለያ ውስጥ ከፍተኛ ችግር እየደረሰብኝ ነው ይላል። ይሄ ደሆ ነው ያለን ሰው። በሻርግ አልማጣር የሚባል ቦታ ነው በፖሊስ ስቴሽን ያለ ነው። ፖሊስ ስቴሽን ነው። እዛ ምንም እንትን ይለን ይሄ ራሱ ሞጥ ምናምን አያውቅም። በቃ በአንድ ወር ምናምን ይመጣል። ባለትዳረች አንዴ ከመዘገ በቃ አለም ይላል። በዛ ምን ሞጥ፣ ስለኛ ነገር ስለኛ ጉዳይ ተከራክራ አያውቅም በቃ ያለው ነው። በጣም ሞጥ ሁኔታ አለው። በቃ የሚረዳ ሰው እየፈለግን ነው። በቃ እዚህ እየጮን ሀያ አራት ስናለቅስ ነው ምናድረ በቃ መጽናና እንኳን ተስፋ ያለን ባለፉ ምናምን ይህን ሞጥ ምናምን ተብለ ከአውሮፓ እንግዳዎች ምናምን ምንም ሳያዊ ምንም ሳይናገር ሄዱ። በቃ ምንም ለእኛ ብሎ ጉዳያቸውን ብሎ መጡ፣ ምንም ሳይናገር ሄዱ። በቃ እኛን በቃ ተስፋ ቆረጥን። በቃ አሁን ምንድን ነው የምትፈልጉት? እኛ በቃ የሚረዳ ሰው እንፈልጋለን። ከዚህ የሚያወጣ ከዚህ ችግር የሚያወጣ ሰብ ነው የምንፈልገው። አማኑኤል ኤርትራዊ ወጣት ነው። የተሻለ ኑሮ ፍለጋ መጀመሪያ ከኤርትራ ወደ ኢትዮጵያ፣ ሱዳን፣ ከዚያም አሁን ሊቢያ ይገኛል። ከዛ የሆነ ቦታ ዩኔሳር መጣ ተባለ። መንገድ ላይ አስቁመውን ዩኔሳር መጣና በመኪና ጭነውን ወደ ሲካ የሚባል ቦታ ወሰዱን። ከዛ ትራብሎስ ውስጥ ገባን። እዛም አንድ ቀን ሳናደር ወደ ሌላ ጣሪቅ አልመዳር የሚባል ቦታ ወሰዱን። እኛ የነበር ነው ሶስት መቶ ሀምሳ ሰዎች አካባቢ ነን። እዛ የጠበቁን ደግሞ ከሰባት መቶ ሰዎች በላይ ነበሩ። ቤቱ ትልቅ ሆል ነው፣ እንደ መክዘን አይነት ነው። በጣም ትልቅ ሆል ነው እና እዛ ሰው ያለው ደግሞ አሁን ተቀላ አንድ ሺ አምስት መቶ ሰው ይኖራል እዛ ቤት። ቤቱ እንኳን ለመተኛት ለመቆም እንኳን ቦታ ያለው አይደለም። በጣም ጠባብ ቦታ ነው። በቃ ሰው በየተራ ነው የሚተኛው ግማሹ ቀን ይተኛል ለሌሊት ቁጭ ብለ ያድራል። አንድ ግማሹ ደግሞ ለሌሊት እየተኛ ቀን ቁጭ ብለ ይውላል። እንደዛ ነው የምንተኛው። ምግብ ያው፣ ምንም ምግብ የሚባል ነገር የለም። ያለው ሽንት ቤት አራት ብቻ ነው። አራቱ ደግሞ ቀን በቀን ይሞላል። እዛው ተገራችን እየረገጥን ነው ሽንት ቤት ምትል የምንገባው። አሁን አስረኛ ወራችን እየገባን ነው። አስረኛ ወራችን ገብተን አስራ አንደኛ ወራችን እየያዝን ነው በዩኔሳር አላችሁ ከተባለ ጀምሮ ማለት ነው። ከደላሎች ከወጣ አጠቃላይ እዚህ ጋር ያለው ሰው ሊቢያ ውስጥ ሁለት ዓመት ወይም ደግሞ ከሁለት ዓመት በላይ ነው በላይ ነው ያደረገው። ከዛ ምክንያቱም የብር ችግር ያለበት መክፈል የማይችል ወይም ደግሞ በደላሎች ምክንያት ምናምን የቆየ ነው። አሁን ደግሞ በጣም አስከፊ እውነታ፣ እና አስፈሪ እውነታ ያጋጠመን ነገር ቢሆን ትናንት በሲካ ላይ የነበረው በሲካ የነበሩ ሁለት መቶ ሰዎች የት እንደሄዱ አልታወቁም። በመኪናችን ነው አስወጣቸውና የት እንደሄዱ አልታወቁም ለሁለት ሳምንት ያክል አድራሻቸው አተን ነበር። ማን ነው ጭኖ? ሊቢያዎች ናቸው ሊቢያዎች። ከዛ ከሲካ የሚባለው ቦታ እንደዛ እንደዚህ አይነት ነው ይሄ። ጠሪክ አልመጣር ይባላል አው ዩኔስካር አለበት የተባለ ቦታ እና በመንግስት ስብስር ያለው ቦታ ነው ተብሎ የሚታወቀው እና ከዛ አንድ ሁለት መቶ ሰዎች በመኪና ተጭነው ወጡ ተብሎ ነበር። እነዛ ሰዎች አሁን እኛ የሰማነው ከተምሳሪዎች ከደላሎች ጋር ተስማምተው ሊሸወጣቸው ነው ተብሎ ብዙ ወሬ እየተፋፋ ነው። ደውለን ነበር ወደዛ ከዛ የነገሩን ሰዎች ደግሞ ከነዛ ሁለት ሰዎች፣ አዎ እንደዛ ተብለዋል። አንድ የሆነ ሊቢያ መጥቶ እኔ ገዝቻችኋለሁ እና ካሁን በኋላ ከኔጋ ነው ስምምታችሁ፣ ከኔጋ ነው ጨዋታችሁ ብሎ ነግሮን ወጣ ብሎ በጣም የተጨነቁ ነው። ይህን ሰምተን እያለ ትናንት ማታ ከዚህ ቤት ሀያ ሰዎችን በመኪና ተች ነው ወጡ፣ እየተደበደቡ ማለት ነው። ኢትዮጵያውያን፣ ኤርትራውያን፣ ኢትዮጵያ፣ አዎ ኢትዮጵያውያንና ኤርትራውያን ናቸው። እዚህ ቤት ኢትዮጵያውና ኤርትራው አንድ ነው የሚኖረው በአንድ ቤት ነው የሚኖረው ግማሽ ኢትዮጵያ ግማሽ ኤርትራዊ ስለሆነ እዚህ ቤት ያለው የወጣው ሰው በድምር ሀያ ነው። እየመረጡ እየመረጡ ተነስ እያሉ በዱላ እየደበደቡ ነው የወሰዷቸው። ወዴት እንዳይወስዷቸው አናውቅም። ስልክ የለንም፣ የእነሱም ስልክ የለን። አሁን ደግሞ በጣም ባስፈሪ ይሆናል። ምግብ የሚባል ነገር ከልክለውናል። ምግብ አንበላም በቃ። በቀን አንዴ ነው ማኮረኒ የሚሰጥን። ማኮረኒም ብቻዩ ለአራት ሰው በጣም ትንሽ ነው፣ ሁለት ማንኪያ ነው። አንድ ሰው ሁለት ማንኪያ ከበላ በቃ ይውላል፣ ያዝራ ማለት ነው። በዚህ እንደዚህ አይነት ሁኔታ ነው። ልክ እኛ በቃ አሁን እንደ እንደ ሰው አይደለም በቃ ልክ እንደ እነሱም ያሁን እኛ እንደ እንስሳ ነው። ሲሰድቡን ራሱ እንኳን በእንስሳ ነው፣ እናንተ እንስሳዎች እያሉ ነው የሚሰድቡ፣ እየደበደቡ እየሰደቡ የሆነ ነገር ከ በይነሳር ቢበጀትልን ልብስ ብንሰተን ብንሰጥ ጫማ ብንሰጥ የሆነ ሻምፖ ነገርን ብንሰጥ እነሱ ከውጭ ነው አስቀርተው ይሸጡታል እኛ ምንም አናገኝም። እና እዚህ ጋር ደግሞ አንድ ትልቅ ነገር ያለው ቲቪ የሚባል በሽታ አለ። ቲቪ አሁን እስካሁን ድረስ ሀያ አንድ ሰዎች ምናምን የሚያክሉ በቲቪ ሙተዋል። አሁን ደግሞ ከዚህ ቤት እየተወሰዱ ቲቪ ተይዛቸዋል እየተባሉ በሌላው በሌላ ክላስ አዘጋጀው ሌላው ቤትን ሌላ ቤት ውስጥ አስቀምጣቸዋል። ሰው እያለቀ ነው እየሞተ ነው በቲቪ ምክንያት እየተባለ በተቅማጥ በብዙ በሽታ በተስፋ መቁረጥ። ሀየሎም የአስራ አምስት አመት ልጅ ነው። በችግር ምክንያት ነው ከኢትዮጵያ የተሰደድኩት ይላል። ለአመት ከስድስት ወር በላይ በበረሃ ኖሯል። እዚህ መጠለያ ከመጣ ስድስት ወር እንደሆነው ይናገራል። በጣም ችግር አለ። ስለዚህ ተስፋ ምናምን የለን በቃ። ከተመለስ ለሀገራችን በቃ ብንመለስ በጣም ነው ደስ የሚለን። በማን ነው የሚደበድባችሁ? ፖሊሶች ናቸው አለ እንደ አንዳንድ ፖሊሶች ከሀላፊ በታች ያሉ ሰዎች ፖሊሶች፣ በቃ ዝም ብሎ ምንም ስልጣን የሌላቸው በቃ ከታች የሚሰሩ አሉ። በቃ እነሱ ነው የሚደበድቡን። በቃ በጣም ችግር አለ። በቃ የሚደበዱ ዘጠና በመቶ ለሚሆኑት ሜዲትራኒያንን ለሚያቋርጡ የአፍሪካ ስደተኞች ሊቢያ መነሻ ሀገር ናት። ተመዝግበው የሚታወቁት አርባ ሶስት ሺ አንድ መቶ አስራ ሶስት ስደተኞች ና ጥገኝነት ጥያቄዎች እንዳሉ ዩኤን ኤች ሲ አር በድርጅቱ ድረገጽ አስቀምጧል። እነዚህን ስደተኞች ከችግር ማውጣት ብቻ ሳይሆን ሕይወታቸውን በማዳን ስራ ላይ አትኩሮ እንደሰራ ድርጅቱ ጨምሮ አስታውቋል። Sile nat me sa nat kebre, ane sa și val și țeșa greu E ce cnocea gâria ta mă crașara Fără găghi olian ci sunt zi fără să mai lai bandira și n-ai tot Să mi si te rama, să mi să la să Îmi pasă mai lai bandira și n-ai tot Iți-o pia si să mi la እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪዮ አምሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪም በመጠቀም አስተያየቶቻቸውን አድርሱን። ስናስተናግዳቸው ያመሸ ነው እኔ መስታወት አድረጋው ና ሄኖክ ሰማግዘነን ዝግጅታችንን በቴክኒክ የመራለን ሞክቢል ያበሮ ነው ከታላቁ ሲድራክ ጋር በመሆን ነው የምንሰናበታችሁ። መልካም ምሽት በዚህ በቴዲ አፍሮ ሙዚቃ Să ne radăm la America.